የራያ ማንነት ጥያቄ ምላሽ ያገኝ የሚል ሰላማዊ ሰልፍ ተካሄደ። ከማንነት ጋር ተያይዘው ለሚነሱ ጥያቄዎች መንግሥት አፋጣኝ ምላሽ እንዲሰጥ የሚጠይቅ ሰላማዊ ሰልፍ ነው በትላንትና እለት የተካሄደው። ሰልፉን በተመለከተ የከተማዋን ነዋሪዎች በስልክ ያነጋገረው ዘጋቢያችን መስፍን አራጌ ዝርዝሩን ይዘዋል። የሰልፉ አስተባባሪና የራያ ማንነት አስመላሽ ኮሚቴ ህግ ክፍል ባልደረባ ይርጋ ሞላ ሰላማዊ ሰልፉ ሶስት አላማዎች እንዳሉት ገልጸዋል። አንደኛ ፖለቲካዊ ስልጣናቸውን ተጠቅሞ የነጠቁትን ማንነት ለሚመለከታቸው የሀገራችን ፖለቲከኞች ማስገንዘብ ነው። በሁለተኛ ደረጃ ደግሞ የዓለም አቀፍ ማህበረሰብ የውስጥ ለውስጥ ህጻናችንንስ እንዲገነዘብ ማድረግ ነው። በሶስተኛ ደረጃ ደግሞ በእኛ ማንነት ዙሪያ ላይ የተለያዩ ጥቅም ፍላጎት ያላቸው አካላት የእኛን እውነተኛ ማንነትና ፍላጎት ስላላወቁት ይህንን ነገር ልናስገነዝብበት የምንችልበትን እድል መፍጠር ነው። አስተባባሪው ለረጅም ዓመታት ከማንነት ጋር ተያይዞ ላነሳነው ጥያቄ የፌዴራል መንግስቱ አፋጣኝ ምላሽ አልሰጠንም ይላሉ። በፌዴሬሽን ምክር ቤትም በተለያዩ አካሎች ፍላጎታችንን የህዝቡንም እንዲሁም ድን አሰባስበን አስገብተናል፣ ግን ምላሽ አላገኘንም፣ ፍጥነት የለውም መንግስቱ። ቸኮለ የተባሉ ከኮረማ አካባቢ የመጡ የሰልፉ ተሳታፊ በበኩላቸው መንግስት በቅርቡ ከህወሀት ጋር ያደረገው የሰላም ስምምነት መልካም ቢሆንም ብዙ ነገሮች ግልጽ እንዳልሆኑ እና በዚህም ስጋት እንደ ባቸው ጠቁመዋል። የፌዴራል መንግስቱ የህዝቡን ጥያቄ በጊዜው መመለስ መቻል አለበት ነው ህዝቡ አሁንም ፍራስትሬሽን አለበት እንጂ መንግስት እርቅ በሚል ሰበብ መልሶ ይሰጣቸው ይሆን ወይ የሚል የውስጥ ጥርጣሬ ያሳድራል። ህዝቡ እኛን እዚህ ጨርሰው ወዛ በኋላ ነው ይህን ቦታ ሊያስረክባቸው የሚችለው እንጂ በምንም አይነት አምር ነው የሚለው ያለው የማንነት ጥያቄ በሚነሳባቸው ወልቃይትና የራያ አካባቢዎች የሚገኙ የመንግስት ሰራተኞችን በስሩ አቅፎ ደሞዛቸውን በመክፈል ላይ መሆኑን የአማራ ክልል ምክር ቤት በቅርቡ ባካሄደው መደበኛ ጉባኤ ላይ መግለጽ እንደገለጹ ይታወሳል የአሜሪካ ድምፅ ከዓመታት በፊት ወደ አካባቢው ተንቀሳቅሶ በሠራው ዘገባ ላይ ከራያ ማንነት ጋር ተያይዞ አማራነን የሚሉ አማራም ትግራይም አይደለንም የራሳችን ማንነት አለን የሚሉና እንደ ሌላው የትግራይ ክፍል ባንለማም ትግራይነን የሚሉ ወገኖች ስለመኖራቸው ጠቅሰው ነበር የአላማጣ ከተማ ጊዜ አስተዳደር ከንቲባና የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ መሆናቸውን የተናገሩት ሀይሉ አበራ ሰልፉ በብዙሃኑ ይሁንታ የተካሄደ ነው ይላሉ ለፌዴራል መንግስቱም የራያ ህዝብ ፍላጎት ምን እንደሆነ እንዲገነዘብ እና በአስቸኳይ ውሳኔ እንዲሰጠው ለማድረግ ኢትዮጵያ ታሸንፋለች ብለው ለሚያምኑ የትግራይ ተወላጆች በጭፍን በመጥላት ወይም በሌላ ምክንያት ሳይሆን ተፈጥሯዊ ማንነታችን እኛ ራያ ወሎ አማራዎች መሆናችንን ለማስረገጥ እና ፍላጎታችንም ወደ ጥንቱ ማንነታችን ለመመለስ በማሰብ ይሄን ሁኔታ ተገንዝበው ከጎናችን እንዲሰለፉ፣ በትግራይ እና በአማራ ህዝቦች መካከል ቅራኔ እንዲፈጠር የሚሰሩ ኃይሎች እጃቸውን እንዲሰበስቡ፣ የአማራ ህዝብም የትግራይ ህዝብም ከቋንቋ ባለፈ በሁሉም ነገር አንድ የሆነ ህዝብ ነው። ይህን ህዝብ በፈ ጠራ በሀሰት ትርፍ እያጣሉት ለመምጣት ሞክረዋል፣ ግን አልተሳካላቸውም። ስለዚህ አሁን የሚሻለው ምንድን ነው? እውነታውን ተቀብሎ ውሳኔ መስጠት ነው። በሌላ በኩል የአሜሪካ ድምጽ የትግረኛ ክፍል ባልደረባ ገብረ ገብረ መድን ያናገራቸውና ስማቸው እንዳይጠቀስ ድምጻቸውም አየር ላይ እንዳይውል የጠየቁ ሁለት የአላማጣ ከተማ ነዋሪዎች በዚህ ሰልፍ ላይ የተሳተፉት ሰልፈኞች ከአማራ ክልል ሌሎች ከተሞች በአስር በተቆጠሩ አውቶቡሶች ተሳፍረው እየገቡ መሆናቸውን ተናግረዋል። በተጨማሪም ሰልፈኞቹ አላማጣ ከተማ የሚኖሩ የትግራይ ተወላ ወላጆችን በጥፊና በእርግጫ ሲመቱ እንዲሁም አጸያፊ ስድብ የተቀላቀለ የማሸማቀቅ ተግባር ሲፈጽሙ መመልከታቸውን ገልጸዋል። አዲስ አበባ ከተማ የሚኖርና አላማጣ ከተማ የሚኖሩ ቤተሰቦቹ የነገሩትን ጠቅሶ ለገብረ ገብረ ምድን አስተያየቱን የሰጠው ሌላ ግለሰብም ተመሳሳይ ነገር ከቤተሰቡ መስማቱን ገልጸዋል። የጊዜ አስተዳደሩ ከንቲባ ግን በሰልፉ ምክንያት በትግራይ ተወላጆች ላይ የደረሰ ጉዳት አለመኖሩን ጠቅሰዋል። አላማጣ ላይ በዚህ በሰላማዊ ሰልፉ ምክንያት የሚሉት ሰው ካለ ስሙን ይጠሱልን፣ ማስረጃውን ያቅርቡ አይደለም ተመታ ዘንቡም እሽ የተባለ ሰው የለም። የትግራይ ተወላጆች በነፃነት በሰላም አላማጣ ላይ እየኖሩ እንኳን አይደለም ጉዳት ምንም አይነት ነገር የደረሰ የለም። ያው የተለያዩ የትግራይ ሚዲያዎች የለመዱትን የሀሰት ፕሮፓጋንዳ ነስተዋል። ትናንት የትግራይን ሕዝብ በሀሰት ፕሮፓጋንዳ ለችግር ለመከራ፣ ለእልቂት ዳርገውታል። ዛሬ ደግሞ በበሬ ወለደ ውሸታቸው እውነቱ የማይጋለጥ መስሏቸው የትግራይን ሕዝብ ለማወናበድ አላማጣ ላይ ንጹሀን ተጋሩ በአደባባይ ተገደሉ ብለው በሚዲያቸውም መግለጫም ሁሉ የሰጡበት ሁኔታ አለ። የተፈጸመ ወንጀል የለም። ከንቲባው ሰልፈኞቹ ከሌላ አካባቢ የመጡ ናቸው የሚለውን አስተያየት ጣጥለውታል። ከጎጃም ከጎንደርም አመጡ ከወልዲያ ሰላሳ ሺህ አመጡ ብለውም በሚዲያቸው ለቀውታል። የሚገርመው ነገር አንድ መኪና በአማካይ አርባ ወይም ሀምሳ ሰው ነው የሚጭነው። ሰላሳ ሺህ ሰው ወደ አላማጣ መጣ ማለት ከስድስት መቶ እስከ ስምንት መቶ መኪና ተንቀሳቅሷል ማለት ነው። እንግዲህ ከስድስት መቶ እስከ ስምንት መቶ መኪና የሚሆን ከተንቀሳቀሰና ሰው ጭኖ ከሄደ በአደባባይ የሚታይ ነው። አንድም መኪና ከወደ ወልዲያም ይሁን ከጎጃም ይሁን ከጎን ተጭኖ የመጣ ካለ በፎቶግራፍ ወይም በቪዲዮ ለዓለም ህዝብ ለትግራይም ህዝብ በማስረጃ ያቅርቡልን። የመጣው ህዝብ ውስጥ የተመለሰ ንፋስ ነው፣ በአውሮፕላን ነው፣ በምንድን ነው የወጣው? የአሜሪካ ድምጽ ከዓመታት በፊት ወደ አካባቢው ተንቀሳቅሶ በሰራው ዘገባ ላይ ከራያ ማንነት ጋር ተያይዞ አማራንን የሚሉ አማራም ትግራይም አይደለንም የራሳችን ማንነት ታለን የሚሉ የሚሉና እንደ ሌላው የትግራይ ክፍል ባነ ለማም ትግራይነን የሚሉ ወገኖች ስለመኖራቸው ጠቅሶ ነበር። ሕወሓት የሰሜኑ ጦርነት ከመቀስቀሱ በፊት አካባቢዎቹ በትግራይ ክልል መተዳደራቸውንና ህገ መንግስቱን በማጣቀስ የይገባኛል ጥያቄ ሲያነሳ የተዳደር ነው በህዝብ ፍላጎት ሳይሆን በመቃ ነው ህገ መንግስቱን ቢሆን አካባቢዎቹን ከጠቀለለ በኋላ የወጣ ነው በማለት የሚሞግቷሉ። አቶ ኃይሉ ኢትዮጵያ በምትተዳደርበት ህገ መንግስትም ቢሆን ጥያቄያቸው መልስ ሳያገኝ መቆየቱ ጠቅሰዋል። ራሳቸው ባወጡት ህገ መንግስትን ጥያቄ ቀርቦ ለጥያቄዎች መልስ የሰጡት ጥይትና ግድያ ነው። ፍላጎታችን አማራ እንሆን ሳይሆን አማራ ነን የሚል ጥያቄ አንገበል የተነሳ ካላማጣ ከተማ ከራያ፣ አላማጣ፣ ራያ፣ ባላ፣ ጨርጨር፣ ዋጃ፣ ጥሙጋ፣ ኦፍላ፣ ኮረም እና ከአካባቢው የገጠር ቀበሌዎች የተሰባሰቡ በሰልፉ ላይ ተሳትፈዋል ተብሏል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ። መስፍንን፣ ለዘገባው አመሰግናለሁ። አድማጮች ሰልፈኞች ለፌዴራሉ መንግስት ጥያቄ ያነሱበትን በተመለከተ የኮሚኒኬሽን ጉዳዮች ሚኒስትር ምላሽ ለማግኘት ሙከራ በማድረግ ላይ እንገኛለን። እንደተሳካልንም እናቀርባለን። በሌላ በኩል ይህን ሰልፍ አስመልክቶ የትግራይ ክልል የኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ ትላንት መጋቢት 10 2015 ከጉባ ላፍቶ ወልዲያና ቆቦ ወረዳዎች ከተለያዩ አማራ ክልል ከተሞች ከአካባቢው ብዙ ህዝብ በማመላለስ በአላማጣ ከተማ ተቀባይነት የሌለው ሰልፍ ተካሂደዋል ብሏል። የሰላም ሂደቱ ወደ ተሻለ አቅጣጫ እየሄደ ባለበትና በትግራይ ክልል ጊዜያዊ አስተዳደር እየተመሰረተ ባለበት በዚህ ጊዜ በደቡብ ትግራይ ውስጥ ሰላማዊ ህዝብ በሚያውቅ በደል እየተፈጸመ ነው፣ ሰላማዊ ሰዎች ላይም ከፍተኛ ግፍ ተፈጽሟል ያለው መግለጫ ይህ ተግባርም የኢትዮጵያ መንግስት ሊያስቆመው ይገባል ሲልም የፌዴራሉ መንግስት ጣልቃ ገብነት ጠይቋል።